Foreign Service Institute, Emharic Basic Course, Unit 45, Basic Sentences, for Learning. Gugsi <todic> በዘንግ መዋጋት እና በጋሻ መመከት ነው። በጣም አደገኛ ጨዋታ ነው። አዎ፣ አደገኛ ነው። አደገኛ የሆነበት ምክንያት እንዴት ነው? ምክንያቱ ጨዋታው አንዳንድ ጊዜ በዘንግ መዋጋት ስላለበት ነው። ይህማ ጦር ጦርነት ተጫዋች ይህማ ጦርነት ይመስላል። ለመሆኑ ተጫዋቾቹ ሊጎዱ ይችላሉ። መጐዳት ብቻ ሳይሆን መሞትም ይችላሉ። ሕይወት መግደል፣ ነፍሰ ገዳይ፣ ፍርድ ፍርድ ቤት መክሰስ፣ መከሰስ። አንድ ሰው በጨዋታ ውስጥ ሕይወቱ ቢያልፍ ነፍሰ ገዳዩ በፍርድ ቤት ይከሰሳል። አውቆ ካልገደለው በቀር በፍርድ ቤት አይከሰስም። ቦክስ። አንዳንድ ጨዋታዎች ለምሳሌ እንደ ቦክስ ያለ በጣም አደገኛ በመሆኑ በአሜሪካ ውስጥ በሕግ እንዲከለከል ታስቧል። ጉግስም እንደዚሁ ምናልባት ወደፊት በኢትዮጵያ ውስጥ የሚከለከል ይመስለዎታል? ተወዳጅ ተወዳጅነት መቀነስ በአሁኑ ጊዜ የጉግስ ተወዳጅነት እየተቀነሰ ሄዷል። ብዛት በጊዜ ብዛት እንዲያውም በጊዜ ብዛት ፈጽሞ ይቀር ይሆናል። ጉግስ ጨዋታ ምንድን ነው? ጉግስ የሚባለው ጨዋታ በፈረስ ተቀምጦ በዘንግ መዋጋትና በጋሻ መመከት ነው። በጣም አደገኛ ጨዋታ ነው። አዎ፣ አደገኛ ነው። አደገኛ የሆነበት ምክንያቱ እንዴት ነው? ምክንያቱ ጨዋታው አንዳንድ ጊዜ በዘንግ መዋጋት ስላለበት ነው። ይህማ ጦርነት ይመስላል። ለመሆኑ ተጫዋቾቹ ሊጎዱ ይችላሉ? መጎዳት ብቻ ሳይሆን መሞትም ይችላሉ። አንድ ሰው በጨዋታው ውስጥ ሕይወቱ ቢያልፍ ነፍሰ ገዳዩ በፍርድ ቤት ይከሰሳል። አውቆ ካልገደለው በቅርብ በፍርድ ቤት አይከሰስም። አንዳንድ ጨዋታዎች ለምሳሌ እንደ ቦክስ ያለ በጣም አደገኛ በመሆኑ በአሜሪካ ውስጥ በሕግ እንዲከለከል ታስቧል። ጉግስም እንደዚሁ ምናልባት ወደፊት በኢትዮጵያ ውስጥ የሚከለከል ይመስለዎታል? በአሁኑ ጊዜ የጉግስ ተወዳጅነት እየተቀነሰ ሄዷል። እንዲያውም በጊዜ ብዛት ፈጽሞ ይቀር ይሆናል። ጉግስ ጨዋታ ምንድን ነው? ጉግስ የሚባለው ጨዋታ በፈረስ ተቀምጦ በዘንግ መዋጋትና በጋሻ መመከት ነው። በጣም አደገኛ ጨዋታ ነው። አዎ አደገኛ ነው። አደገኛ የሆነበት ምክንያት እንዴት ነው? ምክንያቱ ጨዋታው አንዳንድ ጊዜ በዘንግ መዋጋት ስላለበት ነው። ይህማ ጦርነት ይመስላል። ለመሆኑ ተጫዋቾቹ ሊጎዱ ይችላሉ? መጎዳት ብቻ ሳይሆን መሞትም ይችላሉ። አንድ ሰው በጨዋታው ውስጥ ሕይወቱ ቢያልፍ ነፍሰ ገዳዩ በፍርድ ቤት ይከሰሳል። አውቆ ካልገደለው በቀር በፍርድ ቤት አይከሰስም። አንዳንድ ጨዋታዎች፣ ለምሳሌ እንደ ቦክስ ያለ በጣም አደገኛ በመሆኑ በአሜሪካ ውስጥ በሕግ እንዲከለከል ታስቧል። ጉግስም እንደዚሁ ምናልባት ወደፊት በኢትዮጵያ ውስጥ የሚከለከል ይመስልዎታል? በአሁኑ ጊዜ የጉግስ ተወዳጅነት እየተቀነሰ ሄዷል። እንዲያውም በጊዜ ብዛት ፈጽሞ ይቀር ይሆናል። ጠመኔ ወርውሮ ከክፍል ወጣ። መወርወር። ምክር ለማግኘት ወደ አስተማሪዬ እሄዳለሁ። ውሻው እንዲጫወት ተለቀቀ። መልቀቅ። መለቀቅ። ማጨስ እዚህ ክልክል ነው። የኢትዮጵያን ባህል ለማወቅ ብዙ ጊዜ ይፈጃል። ዮሐንስ የአሜሪካ ተወላጅ ነው። መወለድ አቶ ዮሐንስ ፈረስ ግልቢያ ያውቃል። መጋለብ ስዊዘርላንድ ጉማሬ የጣና ባህር ውስጥ ይገኛል። በሚመጣው በጋ ለሚደረገው ጨዋታ ተካፋይ ለመሆን ወደ ስዊዘርላንድ ትሄድ አለህ። ለጨዋታው ተካፋይ ለመሆን ብቻ ሳይሆን ለማየት መሄድ አለሁ። ጉግስ መጫወት ትፈልግ እንደሆን የእኔን ዘንግና ጋሻ ልስጥህ። ጉግስ የምትሉትን ጨዋታ እንዴት እንደምትጫወቱት በጭራሽ አይቼ አላውቅም። ዘንግ መወርወርና ጋሻ መመከት ትችላለህ? አዎ እችላለሁ። በዘንግ መዋጋት በጣም አደገኛ ጨዋታ አይመስልህም? አዎ በጣም አደገኛ ጨዋታ ነው። በጊዜ ብዛት የቦክስ ጨዋታ አሜሪካ ውስጥ ይቀር ይመስልሃል? አዎ ምናልባት እንደ ጉግስ ጨዋታ ይረሳ ይሆናል። ፈረስ ግልቢያ ከማየታቸው በፊት መጥተው ምክር ጠይቀውህ ነበር? እኔ ቤት በጭራሽ አልመጡም። የጉግስ ጨዋታ በጭራሽ የሚረሳ ይመስልሃል? አዎ፣ አሁንም ተረስቷል። ነፍሰ ገዳዩ መቼ ወደ ፍርድ ቤት ይሄዳል? በቅርብ ቀን ይሄዳል። ነፍሰ ገዳዩ ፍርድ ቤት ቀርቦ ምን ፍርድ ተቀበለ? በነጻ ተለቀቀ። ጆን የእንግሊዝ ተወላጅ መሆኑን ሰምተህ ነበር? የለም ገና መስማቴ ነው። ወንድምህ ስለምን መጫወት ይፈልጋል? በጭራሽ ጨዋታ መጫወት አይፈልግም። ኢትዮጵያ ውስጥ አንበሳ መግደል ብትፈልግ ወደ የትኛው ጠቅላይ ግዛት ትሄዳለህ? በማንኛውም ጠቅላይ ግዛት ውስጥ አንበሳ ሞልቷል። አንበሳ መግደል ክልክል ነው። አሁን ልዩ ፈቃድ ማውጣት ያስፈልጋል። ከነብርና ካንበሳ ወይም ከዝሆን የቱን ማደን ትፈልጋለህ? ዝሆን ማደን እፈልጋለሁ። ከወላጆችህ ያገኘኸው ምክር ጠቃሚ ሆኖ አገኘኸው? አዎን፣ በጣም ጠቃሚ ሆኖ አገኘሁት። ጉግስ ለሕይወት አደገኛ ጨዋታ አይመስላችሁም? አዎን፣ በጣም አደገኛ ነው። አንተ በሕይወትህ ጦርነት ሜዳ ላይ ተዋግተ ታውቃለህ? የለም፣ ተዋግቻ አላውቅም። አገርህ ጦርነት አድርጋ ታውቃለች? አገሬ ከማንም ጋር ተዋግታ አታውቅም። በጦርነቱ ጊዜ ስንት ሰው ገድልሃል? እኔ አንድም ሰው አልገደልሁም። የኢትዮጵያ ጠቅላይ ፍርድ ቤት የሚገኘው የት ነው? አዲስ አበባ ውስጥ ነው። ሌሎች ጠቅላይ ግዛቶችስ የራሳቸው ፍርድ ቤቶች አሏቸው? አሁን እያንዳንዱ ጠቅላይ ግዛት የራሱ ፍርድ ቤት አለው። አሁንም ሕዝቡ ጉግስ ይጫወታል? አሁን በህግ ተከልክሏል። ለመሆኑ በጉግስ ጨዋታ ጊዜ ብዙ ሰው ይሞት ነበር? የለም፣ ብዙ ሰው አይሞትም ነበር። እፍርድ ቤት ተከሰህ ታውቃለህ? የለም፣ ተከስቼ አላውቅም። በአገራችሁ የቦክስ ጨዋታ እንደ ጉግስ ጨዋታ የተለመደ ነው? የለም በጣም የተለመደ አይደለም። ከቤቱ ዋጋ ስንት ብር ተቀነሰልህ? አምስት መቶ ብር ተቀነሰልኝ። የእናንተ ሀገር ባህል ከአሜሪካ ሀገር ባህል ጋር በጣም ይመሳሰላል? አዎ በጣም ይመሳሰላል። አቶ ለማ በተወዳጅነቱ ትልቅ ሥራ ለማግኘት ቻለ። በተወዳጅነቱ ብቻ ሳይሆን በደግነቱም ጭምር ነው። የሀብት ብዛት ብቻ ተወዳጅ ያደርግ ይመስልሃል? የሀብት ብዛት ተወዳጅ አያደርግም፣ ግን በጣም ይረዳል። ባለቤትህ የወዴት አገር ተወላጅ ናት? ባለቤቴ አሜሪካዊት ናት። ልጆችህ የተወለዱት እዚህ ነው? አዎ፣ እዚህ ነው። ዛሬ ቦክስ ጨዋታ ለማየት ወደ ጨዋታው ቦታ ትሄዳለህ? የለም ሌላ ብዙ ሥራ አለኝ። አሜሪካ ውስጥ የፈረስ ግልቢያ ጨዋታ የሚታየው የት ነው? የት እንደሆነ ቦታውን አላውቅም። ወደ ኢትዮጵያ መሄድና ጉግስ መጫወት ትፈልጋለህ? ጥንት ነበር እንጂ አሁንስ አልፈልግም። ኢትዮጵያውያን ከምን የተሠራ ጋሻ አላቸው? ከጉማሬ ቆዳ የተሠራ ነው። ናራቲቭ ብርሰት የስራ ፍላጎት ፍላጎት አለበት። ምንም እንኳን አቶ ከበደና አቶ ዮሐንስ የቅርብ ወዳጆች ቢሆኑ በስራ መብዛት የተነሳ ሁል ጊዜ ለመገናኘት አልቻሉም። አቶ ዮሐንስ የአመት ረፍታቸውን ከመስሪያ ቤታቸው ወስደው ስለ ነበር የረፍት ጊዜያቸውን በደስታ ለማሳለፍ የሚችሉበት ቦታ ለማግኘት ፈለጉ። አቶ ዮሐንስ ለአገሩ እንግዳ በመሆናቸውና የአገሩን ባህል በጣም ስለማያውቁት ከአገሩ ተወላጅ ከሆኑት ከአቶ ከበደ ምክር ጠየቁ። አቶ ከበደም የአቶ ዮሐንስን ፍላጎት ከተረዱ በኋላ ልዩ ልዩ አይነት ጨዋታዎች ወዴት እንደሚገኙ አስረዷቸው። በአሁኑ ጊዜ በኢትዮጵያ ውስጥ የጥንትና ዘመናዊ የሆኑ የጊዜ ማሳለፊያ ጨዋታዎች አሉ። የጥንቶቹ ጨዋታዎች እንደ ዋና፣ ገና፣ ጉግስና አደን ያሉ ናቸው። ዘመናዊ ጨዋታዎች ደግሞ እንደ ዳንስ፣ ሽርሽር፣ አደንና ፈረስ ግልቢያ ያሉ ናቸው። በአንዳንድ ቦታዎች አዲሱንና የጥንቱን ዐይነት ጨዋታዎች በሰፊው ይጫወቷቸዋል። በከተማዎች ውስጥ ግን አብዛኛው ሕዝብ የሚጫወተው ዘመናዊ ጨዋታዎችን ብቻ ነው። በጥንት ጊዜ ወላጆች ልጆቻቸውን ከልጅነት ጀምረው ልዩ ልዩ ጨዋታዎችን ያስተምሩ ነበር። አሁን ግን እንደዚህ ያለ ልማድ እየተቀነሰ ስለሄደ ወደፊት የጥንት ጨዋታዎች እየተረሱ መሄዳቸው አይቀርም። ጥያቄዎች አቶ ዮሐንስ ላቶ ከበደ ምናቸው ነው? ለምን ሁል ጊዜ አልተገናኙም? አቶ ዮሐንስ ምን ወሰዱ? ረፍታቸውን ከየት ወሰዱ? አቶ ዮሐንስ ምን ፈለጉ? አቶ ዮሐንስ አቶ ከበደን ምን ጠየቁት? ለምን ጠየቁት? አቶ ከበደ ምን መለሰ? በኢትዮጵያ ውስጥ ምን አይነት የጊዜ ማሳለፊያ ጨዋታዎች አሉ? የጥንቱ ጨዋታዎች ስማን ማን ይባላል? የዘመናዊ ጨዋታዎችን ስም ጥራ? የትኛው አይነት ጨዋታ በጣም የተለመደ ነው? This is the end of unit 45.